መግቢያው ላይ እንዳልነው በዚህ በዋሽንግተን ዲሲ በብሔራዊ ካቴድራል ዛሬ ረፋዱ ላይ ጀምሮ በ95 ዓመታቸው ከዚህ ዓለም በሞት ለተለዩት የመጀመሪያው የደቡብ አፍሪቃ ጥቁር ፕሬዚደንት ኔልሰን ማንዴላ የጸሎትና የመታሰቢያ ስነ ስርዓት እየተካሄደ ነው ሄኖክ ሰማ እግዜር ሂደቱን ለመከታተል በስፍራው ይገኛል በስልክ አግኝተነዋል ብያስብ ያለው ሄኖክ አለህ መስመር ላይ አላሁኝ ቆንጂት፣ እንደምናመሻችሁ እንደምናመሸ። እንግዲህ ሂደቱ እንዴት እንደሆነ በማብሳት ብትጀምርልን ቆንጂት። እንግዲህ ከማርፈጃው ጀምሮ እኩለ ቀን አልፏል አሁን ማምሻውን ማለት ነው ቀጥሏል። ለአንድ ሰዓት ለአንድ ሰዓት ተኩል ይቀጥላል በዘጠና አምስት ዓመታቸው ያረፉትን የደቡብ አፍሪካ የነጻነት አባት ኔልሰን ማንዴላን በማሰብ የጸሎት ስነ ስርዓት እየተካሄደ ነው ያለው እዚህ በምገኝበት በብሔራዊ ካቴድራል ማለት ነው። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን፣ የኮንግረስ አባላት እንዲሁም ጥሪ የተደረገላቸው የሲቪል ማህበራት አደራጆች እንዲሁም ግለሰቦች የተገኙበት የጸሎት ስነ ስርዓት ነው እዚህ እየተካሄደ ያለው። Merciful and loving God. We give thanks for the witness of your faithful people in all generations. Especially today, we give thanks for your son and faithful servant, Nelson Mandela, for all that he is remembered for, for all that he was. እንግዲህ እንደሰማችሁት የጸሎት ስነ ስርአቱ በክርስትና ሃይማኖት እንዲሁም በእስልምና ሃይማኖት በአይሁዶች ሃይማኖትም ባህል ሆነ በተለያዩ የምስራቅ ኤስያ ሃይማኖቶች መሰረት የጸሎት ስነ ስርአቶቹ እየተካሄዱ ያሉት በተለያዩ የሃይማኖት መሪዎች ነው። ሁሉን አቀፍ የሆነ የጸሎት ስነ ስርአት ነው እዚህ በብሔራዊ ካቴድራል እየተካሄደ ያለው የተለያዩ መዝሙሮች እንዲሁም ሙዚቃዎች፣ የነጻነት ሙዚቃዎች እና ሰዎችን የሚያጽናኑ የመጽናናት ሙዚቃዎችም እየተሰሙ ነው የዋለው። ኤኖክ ወደ አንተ እንመለስና በዚህ ዝግጅት ላይ ንግግር ካደረጉት መካከል ምክትል ፕሬዚደንት ጆ ባይደን አንዱ ነበሩ። ወደዛ ትወስደን። አዎ ቆንጂት፣ ምክትል ፕሬዝደንት ጆ ባይደን ባደረጉት ንግግር በጸረ አፓርታይድ ትግሉ ወቅት ከጥቁር አሜሪካውያን የሲቪል ራይት መሪዎች እንዲሁም ደግሞ የጸረ አፓርታይድ ትግል አስተባባሪዎችና መሪዎች ጋር ወደ ደቡብ አፍሪካ በአፓርታይድ ወቅት ሄደው በነበረ ጊዜ የገጠማቸውን በመናገር ነበር የጀመረው። እስቲ ከምክትል ፕሬዝዳንቱ እንስማ። ስንወርድ ረጅም ቀይ ስጋጃ ተነጥፎልን ነበር። ምንጣፉ መጨረሻ ለሁለት ወደ ግራና ቀኝ ይከፈላል። ከአውሮፕላን ወርጄ ወደ ምንጣፉ ማለቂያ ስደርስ ወደ ቀኝ እንዲሄድ ተመራሁ። አንደኛው አብሮኝ የነበረ መልእክተኛ ሊያስታውስ ይችላል። ዘወር ስል ከኋላዬ ሌላ ሰው አልነበረም። ቀሪዎቹ የመልእክተኛ ቡድን አባላት በሙሉ አፍሪካውያን አሜሪካውያን ነበሩና ወደ ሌላው ግራ አቅጣጫ ተመሩ። ሌላው ከዚያ ቆም አልኩና፣ እኔን ወዴት ነው የምትወስዱኝ ብዬ ጠየቅሁ። የተሰጠኝም ምላሽ ሁላችሁም በአንድ በር ልትወጡ አትችሉም የሚል ነበር። እኔም ሆንኩ ልኡካኑ በተለያየ በር አንገባም አልናቸው። እንግዲህ እንደሰማችሁት የዩናይትድ ስቴትሱ ምክትል ፕሬዚዳንት ጆ ባይደንም ሆኑ የተለያዩ የኔልሰን ማንዴላን ታላቅነት ባለፈውን ሳምንት ሲናገሩ የቆዩ የዓለም መሪዎች የዚህ መሪ ታላቅነት በዚህ በመራር የጸረ አፓርታይድ ትግል ውስጥ ራሳቸውም ሆኑ በርካታ ደቡብ አፍሪካውያን የከፈሉት መስዋዕትነት እንዳለ ሆኖ በትልቅነት በዓለም እንዲዘከሩ በአርአያነት እንዲታዩ ያደረጋቸው ደግሞ ይቅር ባይነታቸው ነው። ባይደን ስለዚህ ተናግረዋል። ሳውት አፍሪካ ኩድ ሀቭ ኢዝሊ ስታርትድ ዳውን ዘ ፓት ኦፍ ቫዮለንት ሬቮሉሽን ኤንድ ጀነሬሽንስ ኦፍ ኢንስታቢሊቲ ዳት ዴይ ኢፍ ኔልሰን ማንዴላ ሀድ ቢን አን ኦርዲናሪ ማን ላይክ ሚ ኤንድ ዩ ኔልሰን ማንዴላ እንደኔና እንደርሶ ተራሰው ቢሆኑ ኖሮ ወይም እንደ አብዛኞቹ የዘመኑ አብዮተኞች የበቀል ወይም የሥልጣን ጥማት ቢኖራቸው ኖሮ ደቡብ አፍሪካ በዚያን ዕለት በቀላሉ የሕውከትና ያልተረጋጋ ትውልድ የሚጓዝበትን ጎዳና መጀመር ትችል ነበር። ሄኖክ፣ ሌሎችም ተናጋሪዎችን አስመልክቶ ወይም ስለ ድባቡ የምታክልልን ነገር ካለ እንግዲህ ሌሎች ተናጋሪዎች የሲቪል ራይት መሪዎች እነ አንድሩ ያንግ፣ የተለያዩ የማህበረሰብ መሪዎች እና አስተባባሪዎች፣ እንዲሁም በፀረ አፓርታይድ ትግሉ ወቅት በዚህ በዩናይትድ ስቴትስ የነበሩ በአፍሪካ ውስጥ የነበሩ አፍሪካውያን፣ አፍሪካ አሜሪካውያን፣ የተለያዩ ዜጎች፣ ዲፕሎማቶች፣ ጥሪ የተደረገላቸው እንግዶች የተገኙበት ነው። ዛሬ በጣም ቀዝቃዛ ቀን ነው። በዚህ ቀዝቃዛ ቀን ደግሞ ከተለያዩ አካባቢዎች የመጡ ታዳሚዎችም አሉ። የዘጠና አምስት ዓመት ልክ እድሜያቸው ከኔልሰን ማንዴላ ኩያ ማለት ነው። አዎ፣ በጣም የእድሜ ባለጸጋ እናት አግኝቼ ነበረ። ከአትላንታ ጆርጂያ ነው። ወደ ደቡብ አፍሪካ መሄድ አልቻልኩም፣ አቅም የለኝም፣ ግን በመኪና እዚህ ድረስ መጥቼ የልጅ ልጆቻቸው ናቸው ነጥተው እዚህ ያመጧቸው። በሲቪል ራይት እንቅስቃሴ ከዶክተር ማርቲን ሉተር ኪንግ ጎን ቆም ያለው በጸረ አፓርታይድ ትግሉ ወቅት ከኔልሰን ማንዴላ በመንፈስ እንዲሁም ደግሞ በመተባበር በቤተ ክርስቲያን የተለያዩ ቤተ ክርስቲያኖች እየሄድን እየተሳተፍን ነበረ ብለውኛል። እንዲያው በአጠቃላይ አሁን ፊት ለፊቴን ቆመው ጸሎት የሚያደርጉ በርካታ ሰዎች አሉ። ከውጭ ብርድ ነው እንግዲህ የእድሜ ባለጸጎችም ወጣቶችም ሁሉም የተገኘበት ነው። ታላቅነት ነው። ሁሉም የሚናገሩት አነጋግሬያቸዋለሁኝ። እንዲያው ለመዝጊያ ያህል አለማችን እንደ ማርቲን ሉተር ኪንግ እንደ ጋንዲና እንደ ማንዴላ ያሉ ሰዎች ተፈጥረው ስራቸውን ሰርተው ያለፉባት ቢሆንም ትግሉ አሁንም የሚቀጥል መሆኑን እና ዜጎች ደግሞ መብታቸውንና ነጻነታቸውን የማስከበር ኃላፊነት እንዳለባቸው ብዙዎች ዛሬ እዚህ የተገኙ ሰዎች ገልጸውልኛል። ትናንትና በተከናወነው በጆሀንስበርጉ ዝግጅት ላይ ፕሬዚደንት ባራክ ኦባማም ሲናገሩ እሳቸውን ሸኝተን ወደ የቤታችን ወደ ዕለታዊ ኑሯችን ስንመለስ በዕለታዊ ኑሯችን ውስጥ የእሳቸውን መንፈስ ከውስጣችን ከእያለበት መፈተሽ ይኖርብናል ሲሉ ነበረ ያሳሰቡት። እንግዲህ ሄኖክ ቀጣይ ዝግጅት ይኖርሃል በዚህ ዙሪያ ወይስ በዚሁ እናብቃ? ዝግጅቱ ቀጥሏል አሁንም ወይስ ተጠናቋል? ዝግጅቱ አሁንም ቀጥሏል። ቆንጅታ አንቺ አስቀድመሽም እንዳልሽው ይሄ በቀጣይነት የመሄዱን ነገር የሀምሳኝ ዓመት በማርቾን ዋሽንግተን በዋሽንግተን አፍሪካን አሜሪካውያን የሲቪል እና የኢኮኖሚ መብቶቻችን ይከበሩ ብለው በአደባባይ በወጡ ጊዜም ሀምሳኛ አመቱ ሲከበር፣ አሁን ለውጦች አሉ ግን ወደፊት በኑሯችን ሁላችንም መቀጠል አለብን የሚሉ ብዙ ሰዎችን አነጋግሬ ነበር። ዛሬም ተመሳሳይ ሁኔታ እናያየ ነው። በማንዴላ ስኬቶች፣ በማንዴላ መሪነት ሁላችንም ፍጹም ደስተኞች ነን። በማንዴላ ሕልፈት ብናዝንም ግን በስራቸው ወደፊት ደግሞ እሳቸው የተዉትን ወደፊት ለማራመድ እንሰራለን። ትግሉ አይቆምም የሚል መልእክት ነው ብዙዎች ያሳለፉት። ዛሬ ቆንጅት መልካም እንግዲህ ሄኖክ ሰማእግዜር ከብሔራዊ ካቴድራል በጣም አድርገን እናመሰግናለን።